ከሕገ ወጥ የሰዎች ዝውውር ጋር በተያያዘ እጃቸው እንዳለበት የተጠረጠሩ ሀያ አምስት ኤርትራውያንና አስራ ሁለት ኢትዮጵያውያን ጣሊያን ውስጥ በተካሄደ አሰሳ በቁጥጥር ስር መዋላቸው ተገለጸ። የጣሊያን የአገር ውስጥ ጉዳዮች ሚኒስቴር በትዊተር ገጹ ላይ ባሰፈረው መልእክት በሕገ ወጥ የሰዎች ዝውውር ላይ ይሰራ የነበረው አደገኛ የወንጀለኞች መረብ ከስራ ውጪ ሆኗል ብሏል። ሰዎቹ የታሰሩትም ሮም ከተማ ውስጥ በተካሄደ አሰሳ ሲሆን አሰሳው የተካሄደው በ2014 ዓ ም በአውሮፓውያኑ አቆጣጠር የዛሬ ሁለት ዓመት አካባቢ ማለት ነው። ከህግ ወጥ የሰዎች ዝውውር ጋር በተያያዘ ሲሲሊ ውስጥ በቁጥጥር ስር የዋለው የሰላሳ ሁለት ዓመት ኤርትራዊ ለፖሊስ በሰጠው ቃል መሰረት መሆኑን የጣሊያን ፖሊስ ገልጿል። ከፖሊስ ጋር ለመተባበር የወሰንኩበት ምክንያት በጣም ከፍተኛ ቁጥር ያላቸው ሰዎች በጉዞው ላይ በመሞታቸው ነው ሲል ቃሉን ለፖሊስ ሰጥቷል። በተጨማሪም ግለሰቡ በብዙ ሺዎች የሚቆጠሩ ሰዎች ሜዲቴራንያን ባህርን ለመሻገር በሚካሄደው አደገኛ ጉዞ ይሞታሉ፣ ከነዚህ ደግሞ ከጠቅላላ በህገወጥ የሰዎች ዝውውር ሂደት ከሚሞቱት የተወሰነው ቁጥር ነው ብሏል። የጣሊያን ባለስልጣናት ለመጀመሪያ ጊዜ በህገወጥ መንገድ በሰሜን አፍሪካ ጣሊያንና ሌሎች የአውሮፓ ሀገሮች ላይ የሰዎች ዝውውር ላይ የሚሰሩ ሰዎች ዝርዝር መረጃ ለማግኘት መቻሉን አስታውቋል። ይህ ኤርትራዊ ግለሰብ ህገወጥ የሰዎች ዝውውር ላይ የሚሰሩ በቂ ገንዘብ የሌላቸውን ስደተኞች ለመግደል ወደ ኋላ እንደማይሉ በመግለጽ ጉዟቸውን ለመቀጠል አካላቸውን ለግብፃውያን ህገወጥ አዘዋዋሪዎች ለመሸጥ እንደሚገደዱ እንዲሁም እጅግ በጣም ዘግናኝ ድርጊቶች እንደሚፈጸሙባቸው ለሀገሪቱ ባለስልጣናት ባለስልጣናት አስረድቷል። የጣሊያን ባለስልጣናት ከግለሰቡ ባገኙት መረጃ መሰረት ይህ በህገ ወጥ የሰዎች ዝውውር ላይ የተሰማራ መረብ በአፍሪካ ቀንድ በሚበቅለው የጫት ዕፅ ንግድ ላይ እና የውሸት ቃል ኪዳን ለስደተኞች በማዘጋጀት የመሰሉ ሌሎች ወንጀሎች ላይም የተሰማራ መሆኑን አስረድቷል። የጣሊያን ፖሊስ ባለፈው ወር ባካሄደው አሰሳ በቡድኑ እንቅስቃሴ ዝርዝር መረጃና 5260 አምስት መቶ ሀያ ስድስት ሺህ ዩሮ እና ሀያ አምስት ሺህ የአሜሪካ ጥሬ ገንዘብ ማግኘቱን አስታውቋል። በተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ሪፖርት መሠረት አውሮፓ ከሁለተኛው የዓለም ጦርነት በኋላ ያጋጠማት ትልቁ የስደተኞች ቀውስ ከሁለት ሺህ አስራ አራት ዓመተ አውሮፓ ለመድረስ በሚካሄደው ጉዞ የሞቱት አስር ሺህ ስደተኞች ሲሆኑ በዚህ በያዝነው የአውሮፓውያን ዓመት ብቻ ሁለት ሺህ ስምንት መቶ ሰዎች መሞታቸውን ተቋሙ አስረድቷል። የባልካን ሀገሮች መንገድ በመዘጋቱ ምክንያት ይህንን አደገኛ የሜዲቴራኒያን ባህር ጉዞ በማቋረጥ ጣሊያን የሚደርሱ ስደተኞች ቁጥር ከፍ ማለቱንም የስደተኞች ጉዳይኮም ከፍተኛ ኮሚሽነር አስታውቀዋል።